በሰሜን ሶሪያ ክፍል በተቆጣጠሩት ግዛት ላይ የራስ ገዝ ፌዴራል ክልል እንደሚያውጁ የግዙፉ የሶሪያ ኩርድ ፓርቲ አባላት አስታወቁ። ሱሪያ ውስጥ የሚገኙት እነዚሁ የኩርድ መሪዎች አክለውም አረቦችንና ቱርክሜኖችን ጨምሮ ሌሎችም የጎሳና የሃይማኖት ቡድኖች በክልሉ አስተዳደር ውስጥ ውክልና እንደሚኖራቸው ገልጠዋል። ካይሮ የሚገኘው ዘጋቢያችን ኤድዋርድ የራኒያን ያስተላለፈውን ዘገባ ሰለሞን አባተ ይዘው ቀርበዋል። የኩርድ የፖለቲካ መሪዎቹ ይህንን የራስ ገዝ ፌዴራል ክልል የመመስረት ሀሳባቸውን ያሳወቁት ተዋጊዎቻቸው ከሌሎች ተቃዋሚዎች ጋር ውጊያ ገጥሞ በቀጠሉበት ወቅት ነው። በሰሜን ሶሪያ ውስጥ ፌዴራል መንግስቱን ይፋ የማድረጉ ዝግጅት በቅርቡ ይፋ ይደረጋል ብለዋል። የኩርድ የውጭ ጉዳዮች ከፍተኛ ተጠሪ የሆኑት ኢድሪስ ናሳን በኩርዶቹ ቁጥጥር ስር ካለችው ኮባኒ ከተማ ለአልጀዚራ ቴሌቪዥን በሰጡት መግለጫ አሁንም የኩርድ ተወካዮች ተቀምጠው በጉዳዩ ላይ እየመከሩ መሆናቸውን ኢድሪስ ተናግረዋል። በተባበሩት ሰላሙት መንግስታት ድርጅት የሶሪያ አምባሳደር ባሻር አል ጃፋሪ ጄኔቫ ላይ ዛሬ ለጋዜጠኞች በሰጡት መግለጫ ግን በሶሪያውያን መካከል ክፍፍልን መዝራት የሚሰራ አይደለም ብለዋል። የሶሪያ ኩርዶች የሶሪያ ህዝብ እጅግ አስፈላጊ አካል ናቸው። እንኮራባቸዋለን፣ ይኮሩብናል ለመቶዎች ዓመታት ለሚቆጠሩ ጊዜ መንግስታችንን በጋራ መስርተን ኖረናል። ስለዚህ በሶርያውያን መካከል ምንም አይነት መከፋፈል ለመፍጠር የሚደረግ ሙከራ ውጤቱ ውድቅ ነው። በመንግስቱ ቁጥጥር ስር ባለው የአሌፖ ክፍለ ከተማ የሚኖሩት ካቶሊክ ጳጳስ አንቷን አውዶ በሌላ በኩል በውጭ ኃይሎች የሚሠራ የፖለቲካ መፍትሄ እርባና እንደማይኖረው ጠቁመው ሶርያውያንን ራሳቸው ተሰባስበው ለአምስት ዓመታት የዘለቀውን ጦርነት ለማቆም እንዲመክሩ አሳስበዋል።